የሐሙስ ምሽት ታህሳስ 13 2015 ዓ.ም የጋቢና ቬ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመረ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሻችኋል? ከእኛ ጋር ካመሻችሁ ከመሰማቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል። በዓለም ላይ እጅግ ተጽዕኖ እያሳደሩ ካሉት የማህበራዊ መገናኛ ብዙሃኖች መካከል አንዱ የሆነው ትዊተር በ44 ሚሊዮን ዶላር ለኤሎን መስክ ለተሰኘው የዓለም ዲታ ተሸጧል። ይህ ደግሞ በቅርቡ ውዝግብን አስነስቷል። ምክንያቱም ኤሎን መስክ ሰራተኞችን ስራ ማቋረጥ፣ ቅነሳና ሌሎች አዳዲስ ለውጦችን ይዞ በመምጣቱ ነው። በዚህ ዙሪያ በምሽቱ የቴክኖሎጂ ዘገባ ይኖረናል። በሌላ በኩል ደግሞ በጮቄ ተራራ ስር የሚገኘው ኢትዮጵያዊ ሙሉ ኤኮሎጅ የአለም የቱሪዝም መንደርን አሸናፊ ይሆናል። የምሽቱ ዋና ዘገባችንና አብይ ረሳችን በዚህ ዙሪያ ያተኩራል። ሌሎች ጥንቅሮችንም አሰናድተናል። የደንገረመው መሰናደውን እየመራው ኤልያስ አስማረ፣ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት እንዲሁም ደግሞ ከሌሎች የአሜሪካ ድምፅ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ክልል በጎጃም ከአራት ዓመታት በፊት በጮቄ ተራራ ስር ስራውን የጀመረው ሙሉ ኤኮሎጅ ኢትዮጵያን ለመጎብኘት የሚመጡ እንግዶች ትክክለኛውን የኢትዮጵያዊ አርሶ አደር ህይወት እንዲቃኙ በወፍጮ እንዲፈጩ በእርሻና በሌሎች ነገሮችም ላይ ደግሞ ተሳትፈው ከአርሶ አደሩን ሕይወት ቀምሰው እንዲሄዱ ያደርጋል። ከዚህ በተጨማሪም ደግሞ የአካባቢው አርሶ አደር ሕይወቱ ይለወጥ ዘንድ የአካባቢውን ገበሬዎች የሶላር ፓወሮች እንዲያገኙ፣ ወፍጮ ቤቶች እንዲኖራቸው፣ የውሃ ፓምፖች እንዲኖራቸው በተለይም ደግሞ ትምህርት ቤቶች እንዲገነቡ፣ የህጻናት መጫወቻዎች እንዲገነቡ በማድረግ በመሰረተ ልማቶች ላይም ይሳተፋል። አካባቢውን በድጋሚ በማልማት ደግሞ ጥብቅ እንዲኖሩ እንዲኖሩና እንዲበዙ በማድረግ ትልቅ ስኬትን አስመዝግቧል። ይህም መንደር ታዲያ የመሰረቱት በዓለም የቱሪዝም ድርጅት ዩኤን ቲደብሊኦ ላይ ሙሉ ኤኮሎጂ በቅርቡ በጥቂ የተራራ ስር የሚገኝ ድንቅ የቱሪዝም መንደር የሚል ሽልማትና እውቅናን አግኝቷል። ከመስራቹ ጋር ያደረግኩት ቆይታ እንዲሁም ደግሞ ከአካባቢው አርሶ አደሮች ጋር የነበረኝ ቆይታ ቀጥሎ ይቀርባል። ሙሉ ኤኮሎጅ በአማራ ከደንበጫ ወረዳ በ ሰላሳ አምስት ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኘ አካባቢ የዛሬ አራት ዓመት ነው ስራውን የጀመረው። የሙሉ ኤኮሎጅ አላሚና ወጣኝ እንዲሁም መስራች አብይ ዓለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል። እንደ አጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ስሰራ ምንም ፈረንጅ መጠቅም ነበር የሚታወቅ ቦታ አልነበረም። ስለዚህ ቻለንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ፣ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ፣ እንዴት እንግዳ ሊመጣ ይችላል ብሎ ብዙ ቻለንጅ ነበረው እና ያ ነገር ብዙ አድክሞኛል ያለት ለመናገር ግብ እና እንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሚት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው። ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል። የተወለድኩት እንደ ያሳደር ልጅ በታሪስና የተወለድ ደብረ ማርቆስ ወደ ሰማንያ ኪሎ ሜትር ይገባል። ምዕራብ ጎጃም በጋዳሞት ወረዳ ነው የተወለድኩት። አመት ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በስምንት አመቴ በአዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና አስራ አራት አመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድሮች እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ እናሳልፈው ኢትዮጵያን በመጎብኘት ነበርና፣ ከዚያ በኋላ ኢንትረስቴን እያየ ሲመጣ ወደ ቱሪዝም ገባው። ቱሪዝም አጠር ነው ማለት ነው ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከአስራ አራት አመት በኋላ ነው ወደ ገጠር ጁን አግኝቼ ተመለስኩት እና ስመለስ ድሮ ልኪኝ የማውቀው ተራራ ተሸርሽሮ ጫካው፣ ሜዳው፣ ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጁሜ ሰወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት የምመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ ማወራው ስለ ህልሜ ነው። ቦታዎችን ሲጎበኝ እንዴት አድርጌ ነው ያንን ሀሳቢን ወስጄ ከህብረተሰቡ ጋር አጣምሬ አምስት ጥር ብዬ አስብና ይጨነቅ ነበረ። ይሄ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከስልሳ አባወራዎች ጋር በመቀናጀት መመስረቱን ይገልጻል። ኢትዮጵያ ስናስብ ሰማኒያ ፐርሰንት ገበሬ ነው የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተን ብዬ ስላመንኩኝ ይህንን ነገር በተግባርና ቆጣጣላይ ማሳየት ፈለኩኝ። ስለዚህ እኔ አካባቢ ደግሞ በአብዛኛው በተፈጥሮ በላይ ህዝብ አለ፣ ባህል አለ እና ቆይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር የሚሮራ ያተቆርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዝም የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ነው የተጠቀም ነው። ስንት ቤታችን ኮምፖስት ነው። ወደ ስምንት ሺ ጅሶ ተቅለናል። ከዛ ላይ የስንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና፣ ትልቅ የእውቀት ማዕከል ጀምር ነው ለገበሬውም እና እንግዲህ በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው። በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል። እንግዲ መጀመሪያ ይመጣል። መንገድ ረጅም ስለሆነ እንዲያርስ የምናረቀው በሚሰጥለው ቀን ጥዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ቅርጽ አደርጋለው ከሰዓት በኋላ ተጠቅመዋል። ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን፣ ያለውን አሪቹን ይዞ ይመጣል። የማታ የሳዳር ጨዋታ አለ። ከገበሬው ጋር ፉከራ፣ ቀረርቶ፣ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዳችን እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን ካለ እርሻ ካለ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራ ካለ ያበራሉ። ማንኛ መገበሬዎች ስራ መስጨትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። መቶ ሀያ ሰው ነው የሚጠጣው፣ ሶስት ሶስት ሰው ነው የሚያወጣው። አቢ በአካባቢው ካሉ ስልሳ አባወራዎች ጋር ባለፉት አራት አመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል። በመጀመሪያ ወፍጮ መንደ ውስጥ ሶስት ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአስፋደሩ ወሳኝ ነገር ነው። እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸውን የሚያጠፉት እና ገንዘባቸውም ጉልበታቸውም ወረሳው መሆኑ እና አሁን ሁለት የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ ሀያ ኪሎ ሜትር ድረስ መጥተው የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ ሁለተኛ ወደ ስድስት የውሃ ፓምፕ የተለያዩ ቋርክቶች አለም አሉ። ሌላው ምንድነው? የአመጋገብ ስርዓቱ አሁን ብዙ ጊዜ ድንች አለ ሽሮ ምንድ ነው የሚባል ነበረው። ወይም ሁለት ሰዎች ዶሮ ኑሯቸው እንቁላሉን ሽጠው ለውስጡ ነበር የሚያወረጣ። አሁን ግን ብዙ ዶሮዎች አርብ ሰው ልጆቻቸውን ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጁም ግብዓት እንዲሸጡ እያደረግን ነው። የጓሮ አትክልትን አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ። አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ። የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ አምስት ሄክታር የነበሩን አስር ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግግነት አድርገዋል። የአስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግዳ ይቀበላሉ። እርስ በርስ ይግባባሉ። አርሶ አደር ጌታነ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ና ስለሰሯቸው ስራዎች እንዲህ ይገልጻሉ። አሁን ጭራሽ የጎመን አትክልትና የውሃ ባምቡ በጣም ጠቅመናል። ወፍቶች ጠቅመውናል። ሶራኖች የውሃ ባምቦች ጠቅመውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንትቤቱ ተጀምሯል እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አቅዶ ተዷል። እንግዲህ ዳይሎች የቋንቋ ትምህርት ይማራሉ። መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ምብ ይመድብልናል ብለን እናስባለን። የድሮ ቀርቶ መችም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና እንደገና እንደገና አሮር ሆኖ ብሩ ስታወት ማዛው የማዛው ሽታ ይበቃል፣ እንኳን ሌላ ነገር። ሙሉ ኤኮሎጅ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ በተከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የምተላለፍላችሁን የጋቢና ቪ ዕለታዊ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢና ቪ እያላችሁ ታደርሱን ዘንድ እንጋብዛለን። ተከታዩን ዘገባ ላስተዋወቃችሁ። የኢትዮጵያ አየር መንገድ በሰኔ ወር ላይ በሚጠናቀቀው የበጀት ዓመት መንገደኞች የማመላለስ ንግዱ ከወረርሽኙ ከመጀመሩ በፊት ወደ ነበረበት ደረጃ ያገግማል ብሎ እንደሚጠብቅ የተቋሙ ዋና ስራ አስፈጻሚ ለሮይተርስ ተነግረዋል ይላል ዘገባው። ስምኝሽ የቆየ እንደሚከተለው ታቀርበዋለች። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ ትልቁ ማጓጓዣ አየር መንገድ በዚህ ዓመት 12.7 ሚሊዮን መንገደኞችን እንደሚያጓጉዝ ገልጸዋል። ይህም ከባለፈው ዓመት በጀት ዓመት ጋር ሲነጻጸር በ8.6 ሚሊዮን ብልጫ ያለው ሲሆን ከወረርሽኙ በፊት ከነበረው 12.1 ሚሊዮን መንገደኞች ከፍ ያለ ነው። ለኤሮፓ አቆጣጠር በሰኔ 2022 ዓ ም በበቃው በጀት ዓመት 8.6 ሚሊዮን መንገደኞችን አሳፍረናል። ሆኖም የኮቪድ ወረርሽኝ ከመጀመሩ በፊት በ2019 12.1 ሚሊዮን መንገደኞች ነበሩን። ስለዚህ እስካሁን ከኮቪድ በፊት ወደ ነበርንበት የመንገደኞች ቁጥር አልደረስንም። ነገር ግን በዕቃ ጭነት በኩል እንደውም በ2019 ከነበረን ጭነት ጋር ሲነጻጸር ባለፈው በጀት ዓመት የጭነት መጠናችን በእጥፍ ጨምረዋል። አቶ መስፍን ጭማሪውን መተንበይ የተቻለው በአለም ዙሪያ የነበሩ የእንቅስቃሴ ገደቦች በመነሳታቸው አየር መንገዱ በአዳዲስ አውሮፕላኖችና መዳረሻዎች አገልግሎቱን በማስፋቱና በሀገሪቱ ሰሜናዊ ክፍል ለሁለት ዓመት የዘለቀውን ግጭት ለማቆም ባለፈው ዓመት በተፈረመው የሰላም ስምምነት ምክንያት መሆኑን ገልጸዋል። አር ኤክስፓንዲንግ አውር ኔትዎርክ ትስስራችንን እያሰፋን ነው። አዳዲስ መዳረሻዎች ጨምረናል። ሌሎችንም በዚህ ዓመት እየጨመርን ነው። ወደ አንዳንድ መዳረሻዎች ደግሞ የበረራ መጠናችንን እየጨመርን ነው። ስለዚህ እነዚህ ሁሉ ተደምረው የእንቅስቃሴ መጠናችንን እንድናሻሽል ይረዱናል የመንገደኞችን ቁጥር እና የጭነት መጠናችንንም እንድንጨምር ብቻ ሳይሆን፣ በተመሳሳይ ሁኔታ አገሮች የበለጠ ክፍት እየሆኑና ገደቦችን እያላሉ በሄዱ ቁጥር የመንገደኞች ትራፊክም እየጨመረ ይሄዳል። ይሄ አጠቃላይ እንቅስቃሴያችንና ገቢያችንን እንድናሳድግ ይረዳናል። በመጋቢት ወር የተቋሙን ስራ አስፈጻሚነት የተረከቡት አቶ መስፍን አክለው ለአየር መንገዱ የመንገደኛና እቃ ጫኝ ቁልፍ ደንበኛ የሆነችው ቻይና ዳግም ለመከፈት የምትዘገይ ከሆነ ግን ትንበያው ላይ ተጽዕኖ ሊፈጥር እንደሚችል አመልክተዋል። አንፎርቹኔትሊ ቻይና ኢስ ላግኝ ቢሃይንድ ኢን ሬላክሲንግ እንዳለመታደል ሆኖ ከኮቪድ ጋር የተያያዙ ገደቦችን በማላላት ረገድ ቻይና ወደኋላ ቀርታለች። ያለኛ አስቸጋሪ ይሆናል። ይሄ መንገደኞችን ብቻ ሳይሆን የጭነት እንቅስቃሴያችንንም ነው የሚጎዳው። እንደውም ዓመታዊ ዕቅዳችንን ስናወጣ የቻይና ገበያ እስከ 2022 መጨረሻ ድረስ ገደብ እንደሚኖረው አስበን ነበር። ስለዚህ በዕቅዳችን መሠረት ነው የሄደው። ነገር ግን ከጥር ጀምሮ ቀስ በቀስ ገደቦች መላላት የማይጀምሩ ከሆነ በእኛ ላይ አሉታዊ ተጽዕኖ ሊኖረው ይችላል። ወረርሽኙ በተከሰተበት ወቅት የኢትዮጵያ አየር መንገድ ከሌሎች የአፍሪካ አየር መንገዶች በተሻለ ሁኔታ እንቅስቃሴ የነበረው ሲሆን ለዚህ ደግሞ ምክንያቱ የጭነት ማጓጓዝ ስራው ሲሆን በከፍተኛ ሁኔታ ወርዶ የነበረውን የመንገደኞች እንቅስቃሴ ማካካስ ችሏል። አሁን የአየር መንገዱ በረራዎቹንና የትስስር አውታሩን በእጥፍ በማሳደግ የጤና ቀውሱን አሻግሮ ለመመልከት እየሞከረ ሲሆን እንደ አውሮፓውያን አቆጣጠር በ2035 ዓ ም አመታዊ ገቢውን ከመቶኛ ሲሰላ በ400 መንገደኞቹን ደግሞ በ440 የማሳደግ እቅድ አለው። ካላደግን በስተቀር ጥረታችን ስኬታማ መሆን እንደማይችል እናምናለን። ለዚያ ነው እንቅስቃሴያችንን እያሰፋን ያለነው። በሌላ በኩል ደግሞ የማስፋፋቱን ስራ ለመደገፍ ከፍተኛ መዋለ ነዋይ ስናፈስ፣ በርካታ መሰረታዊ ልማቶችንም እየገነባን ነው። ለምሳሌ የአየር መንገዱን እድገት የሚደግፉ በቂ የሰለጠኑ የአቪዬሽን ባለሙያዎችን ለማፍራት እንዲያስችለን የማሰልጠኛ ተቋማችን ላይ መዋለ ነዋይ እያፈሰስን ነው። በማስፋፊያ ዕቅዱ መሠረት ኢትዮጵያ አዳዲስ አውሮፕላኖችን ከቦይንግ፣ ኤርባስ እና ዴሃቪላንድ በሁሉም ዘርፎች በማዘዝ መጠኑን በእጥፍ ወደ 271 የማሳደግ እቅድ መያዟን አቶ መስፍን ገልጸዋል። ወደ ዙሪክ፣ አማን እና ቡላዌዮ አዳዲስ መንገዶችን መጀመሩንም የገለጹት አቶ መስፍን በተያዘው ዓመት ዓለም አቀፍ መዳረሻዎችን በእጥፍ አሳድጎ ወደ 207 ለማድረስ ባለው እቅድ ሲንጋፖርን፣ ኳላ ላምፑርን ክራችን ኮፐንሃገንን እና አትላንታን ኢላማ ማድረጉን አብራርተዋል። ከዚህም በተጨማሪ አየር መንገዱ በአዲስ አየር ማረፊያና ማሰልጠኛ ተቋማት ላይ ኢንቨስት እያደረገ መሆኑን ዋና ሥራ አስፈጻሚው ተናግረዋል። ኢቨን ዞ ዊ ፍላይ ቱ 63 ዴስቲኔሽንስ ኢን አፍሪካ በአሁኑ ወቅት በአፍሪካ 66 መዳረሻዎች በረራ የምናደርግ ቢሆን ተጨማሪ ቦታዎችን መድረስ አልቻልንም። ስለዚህ የተሻለው አማራጭ በተመረጡ የአፍሪካ ቦታዎች ማዕከሎችን ማቋቋም፣ ወደ ሁሉም አገራት ያለንን ተደራሽነት ማስፋፋት ሆኖ አግኝተነዋል። በዚህ ስልት መሰረት ከ12 ዓመት በፊት በቶጎ ሎሜ አስኪ አየር መንገድ አቋቁመናል። በማላዊና በዛምቢያ አጋር አየር መንገዶች አሉን። አቶ መስፍን አክለው የኢትዮጵያ አየር መንገድ ለምዕራብ አፍሪካ በሽርክና የሚሰራ ብሔራዊ የአየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ድርድር እያካሄደ መሆኑን ገልጸው፣ ድርጅቱ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ተመሳሳይ ስምምነት መፈረሙን አብራርተዋል። የናይጄሪያን ባንዲራ የያዘ የናይጄሪያ አየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ዙር ድርድር ላይ ነን። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስምምነት ፈርመን ጨርሰን ስራ ለመጀመር ከመንግስት የመጨረሻ ውሳኔ እየጠበቅን ነው። እነዚህ ሁለት ትልቅ ኢኮኖሚ፣ ትልቅ የህዝብ ቁጥር ያላቸው ትልቅ ሀገራት ናቸው። ስለዚህ ጠንካራ አገራዊ መሰረት አላቸው ብለን እናምናለን። አቶ መስፍን የሀገር ውስጥ በረራዎችን አስመልክቶ ለሮይተርስ በሰጡት ማብራሪያ በሰሜን ኢትዮጵያ ለሁለት ዓመታት የቆየው ግጭት በበረራዎችና በመንገደኞች ቁጥር ላይ ተጽዕኖ ማድረሱን ገልጸዋል። በሰሜን ኢትዮጵያው ግጭት ከመነሳቱ በፊት የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን ወደ 22 መዳረሻዎች ያደርግ ነበር። ከነዚሁ ሶስቱ በግጭት አካባቢ የሚገኙ ሲሆን የቀሩት 19 ሰላማዊ አካባቢዎች በመሆናቸው አየር መንገዱ ወደ እነዚህ ስፍራዎች መንገደኞችን ማጓጓዝ ቀጥሏል። ነገር ግን በአጠቃላይ ካለው አለመረጋጋት ምክንያት የመንገደኞች ቁጥር፣ የቱሪስቶች ቁጥር በከፍተኛ ሁኔታ ቀንሷል። በሚያሳዝን ሁኔታ አብዛኞቹ የቱሪስት መስህብ የሆኑ መዳረሻዎች ግጭቱ ባለበት ቦታ ወይም አካባቢ የሚገኙ በመሆናቸው የቱሪስት ፍሰቱ ላይ ከፍተኛ ተጽዕኖ አሳድረዋል። ነገር ግን የአገር ውስጥ በረራ ከጠቅላላው እንቅስቃሴያችን በጣም ትንሹን መጠን የሚወስድ ነው። አቶ መስፍን አክለው በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት የሀገር ውስጥ በረራውን ያሻሽላል፣ ቱሪስቶችንም በብዛት እንዲመጡ ያግዛል ብለው እንደሚያምኑ ገልጸዋል። ዘ ፒስ ዲል የሰላም ስምምነቱ ለኢትዮጵያ አየር መንገድ መልካም ነው፣ ምክንያቱም ሰላም ሲኖር መንገደኞች እንዲጓዙ ያበረታታል። ቱሪስቶች ወደ ኢትዮጵያ ይመጣሉ፣ እኛም በአገር ውስጥ ያለን እንቅስቃሴ ያንሰራራል። እናም የተሻለ ገቢ ማግኘት እንችላለን። በተጨማሪም ዓለም አቀፉን እንቅስቃሴ ይደግፋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከሮይተርስ ጋር በነበራቸው ቆይታ በመጪው የፈረንጆቹ አመት በሚጠናቀቀው የበጀት አመት አየር መንገዱ ከወረርሽኙ በፊት ወደነበረበት የመንገደኞች አቅም ይመለሳል የሚል ተስፋ እንዳላቸው ገልጸዋል። እየተገባደደ ባለው በጎርጎሮ ሳያኑ 2022 ዓመት ኤሎን መስክ ሊፋረስ በሚችል ጨረታ ውስጥ በማለፍ ትዊተርን በ44 ሚሊዮን ዶላር በመግዛቱ አለሙ አመቱ በክስተት የተሞላ ሆኗል። አወዛጋቢው ዋና ስራ አስፈጻሚ ኤሎን መስክ ታዲያ የስራ ቅነሳና ሌሎች ለውጦችንም በማምጣት በትዊተር ላይ ሁኔታዎችን ቀያይሯል። ይህም የትዊተር የወደፊቱ ጣፍንታ ምን ይሆን የሚለውን ጥያቄ ውስጥ ከትቶታል። ተከታዩ ዘገባ በዚህ ዙሪያ ያተኩራል። አዲስ አመት አዲስ ጅማሬ። ለኤለን መስክ ደግሞ 2023 ትዊተርና አዳዲስ ሀሳቦች የታለሙበት ነው። የቴክኖሎጂ ቢሊዮነሩ ጥቅምት ወር ላይ ትዊተርን ሲገዛ የቴክኖሎጂ መናገሻ የሆነችው ሲልከን ቫሊ ተናጠች። ከእጅግ ብዙ ስራ ቀነሳዎች፣ ከአወዛጋቢ ሰዎች ተመልሶ የትዊተር ገጽ ማግኘትና እንዲሁም ደግሞ ከፈጣን የፖሊሲ ለውጦች በኋላ ምን ሊከተል እንደሚችል ብዙዎች እየገመቱ ነው። አንድሩ ሚለር የዓለም አቀፍ የንግድ መለዩና እድገት አማካሪ ናቸው። አሁን ላይ እያየን ያለ ነው በዓለም ዙሪያ ያለ ህዝብ የመወያ መድረክ የሆነው ይህ ተቋም ተልእኮ ምንድነው? የሚለው ጥያቄዎች መውደቁን ነው። ያ ይቀጥል ይሆን? በምን መልኩ ትዊተር ቀጥሎ ምን ያደርግ ይሆን? ኤሎን መስክ ትዊተር የሀሳብ ነጻነት ቤት ነው ይላል። ይሄ ደግሞ ብዙ የጥላቻ ንግግሮችንም ያጠቃልላል። የጸረ ስም ማጥፋት ሊክ ጸረ ሴማዊ የሆኑ ንግግሮች በትዊተር ገጽ ላይ መጨመራቸውና የጸረ ሴማዊ ልጥፎችም ቁጥጥር መቀነሱን ጠቁሟል። አሁን ላይ ያለው ትዊተርም ትርፋማ ባለመሆኑ እጅግ ብዙ ማስታወቂያዎች ከድረ ገጹ ላይ እየቀነሱ ነው። አንድሩ ሚለር በድጋሚ አድቨርታይዘር ፐርስፔክቲቭ አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው። እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል። የማስታወቂያ ገቢ እያሽቆለቆለ ሲሄድ ታዲያ ትዊተር ገቢ የሚያገኝባቸው ሌሎች መንገዶችን መሻት ይኖርበታል። የሃርቫርድ የንግድ ትምህርት ቤት ፕሮፌሰር የሆኑት አንዲው እንዲህ ይላሉ። ምንም አይነት ቁጥጥር የማይደረግበት አሊያም አነስተኛ ቁጥጥር ብቻ የሚደረግበት መድረክ ከፈለጋችሁ ሌላ የገንዘብ አማራጭ መፈለግ ይኖርባቸዋል ተጠቃሚዎችን ማስከፈል ወይም ሌሎች የገንዘብ ምንጮችን በመጠቀም ለተጠቃሚዎች እሴት መፍጠር የሚቻልበት ሌላ መንገድ መፈለግ አለብህ። ነገር ግን ወደ ክፍያ ስንመጣ ክፍያ ከተጠቃሚዎች እንጂ ከማስታወቂያ በሚገኝ ክፍያ ላይ መተማመን አይገባም። ነገር ግን ምን ያህል ተጠቃሚዎች ይቀራሉ? በሐምሌ ወር ላይ ትዊተር 237 ሚሊዮን ከሚሆኑ ዕለታዊ ተጠቃሚዎቹ ገቢ ሊያገኝ እንደሚችል የተገለጸ ሲሆን ከእነዚህ ውስጥ 80 በመቶዎቹ የሚኖሩት ከዩናይትድ ስቴትስ ውጭ ነው። እንደ ዓለም የገበያ መረጃ መሰረትም በንጽጽር ፌስቡክ 2.9 ቢሊዮን ተጠቃሚዎች ሲኖሩት ትዊተር ደግሞ 436 ሚሊዮን ተጠቃሚዎች ተጫዋቾችን በመያዝ በማህበራዊ ድረገጾች ደረጃ ላይ አስራ አምስተኛ ላይ ይቀመጣል። አንዳንድ ተንታኞች ታዲያ የኤሎን መስክ የለውጥ ጅማሬዎች ትዊተር ቀድሞንም ያስፈልገው የነበሩ አይነት ነው ይላሉ። አንዲው የሃርቫርድ የንግድ ትምህርት ቤት ፕሮፌሰር ናቸው። ይህ አዳዲስ ደንበኞችን ለማፍራት አዲስ ገበያን ለመፍጠር፣ እንዲሁም አዲስ የገቢ ምንጭን ለመገንባት ዘገምተኛ የሆነ ተቋም ነው። በዛ መልኩ ቀጥሎ ቢሆን ኖሮ በእርግጠኝነት መውደቁ አይቀርም ነበር። ይሁን እንጂ ኤሎን መስክ በሌሎች ተቋሞቹ ያስመዘገበው ስኬትን መድገም የሚችል ይሆን? አንዲሁ በድጋሚ መስክ ከዚህ ቀደም ባሉት ቴስላና ስፔስ ኤክስን ንግዶች አንጻር ትዊተርን እንዴት እንደሚመራው ካየን ብዙም የተለየ ነገር የለውም። በቀደምት ንግዶቹ ላይ እጅግ በጉልበትና ደፈር ያለ የአመራር ዘይቤ ተከትሏል። ሰዎች ላይም በእርግጠኝነት ጫና አሳድረዋል ስለዚህም በንደዛ አይነት ተቋም ውስጥ መስራት የሚችሉ የተለዩ ሰዎች አሉ ነገር ግን በቀደሙት ተቋሞቹ ላይ መስክ እጅግ የሚደንቁና ማንም ይሆናሉ ያላላቸውን ነገሮች ማሳካቱ ግልጽ ነው ይህ ወደ ትዊተር የሚመጣል ወይ የሚለውን የሚናየው ይሆናል መስክ አዲሱን አመት በወጪ ቅነሳ ጀምሯል ኒውዮርክ ታይምስ ትዊተር ሰራተኞች መቀነሱና የቢሮ ክራዮችን መክፈል እንዳቆመም ሪፖርት አድርጓል GABBINA VILI ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ እንግዲህ አስተያየቶቻችሁን በሳምንት ሁለት ጊዜ እንዲሁ እንድትልኩልን ውይይት ላይ እንድትሳተፉም ይጋብዛል። ሁል ጊዜም አስተያየቶቻችሁን ልታደርሱን ትችላላችሁ። በሳምንት ሁለት ጊዜ ግን የቀጥታ የስልክ ውይይት አለን። እዛ ላይ መሳተፍ ለምትፈልጉ በቪኦኤ አምሃሪክ የፌስቡክ ገጽ ላይ በውስጥ መስመል ስልኮቻችሁን ብታስቀምጡልን ደውለን አስተያየቶቻችሁን እንሰበስባለን። ዝግጅቶቻችንን እያገባደድን ነው። አሁን ደግሞ በሙዚቃ ሀፍታን ውሰድና እንመለሳለን። ች አድማጭ ተመልካቾቻችን የሐሙስ ምሽት ታህሳስ 13 2015 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቢያምሃሪክ ላይ አድርሱን። እንዲሁም ደግሞ የስልክ መስመራችሁን ብትተውልን እኛም እንደውላለን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ጤና ይስጥልን። I'm